በቀድሞ የናሚቢያ ፕሬዚዳንት ሂፊኬፑንዬ ፖሃምባ የሚመራው የአፍሪካ ሕብረት የምርጫ ታዛቢ ቡድን በተጠቃለለው የኢትዮጵያ ብሔራዊ ምርጫ ግንዛቤውን ይፋ አድርጓል። የቡድኑ አባላት ዘገባዎችን በማሰባሰብ ከአንድ ሰዓት በላይ በቆየ ንባብ ሰብሳቢው አስደምጠዋል። በአጠቃላይ በኢትዮጵያ የአፍሪካ አንድነት ድርጅት ከተመሠረተ ጀምሮ እስከዚህ ዕለት በሀገሪቱ ሰላም ይታይ መሆኑን አወስተው ከትላንት በስቲያ ለተጠቃለለው ምርጫ በሰላም እና በዲሲፕሊን ህዝቡ የታነጸ መሆኑን ያሳየውን ስርዓት አመስግነው፣ እንዲሁም የታዘቡትን ጉድለቶች አመላክተዋል። የአፍሪካ ህብረት የታዘበው ቡድን ከጎበኛቸው 21.42 በመቶ በሚሆኑ የምርጫ ጣቢያዎች አስፈጻሚዎቹ በቁጥር 62 የተነገገውን ህግ ተግባራዊ አላደረጉም። ይህ ህግ ደግሞ ምርጫው ከመጀመሩ በፊት የድምፅ ማስቀመጫ ኮሮጆው ባዶ መሆኑን እንዲያሳዩ የሚለውን ነው። የምርጫው ሰዓት ከመጀመሩ በፊት ኮሮጆዎች ባዶ መሆናቸውን ለታዛቢዎች ማሳየት ታማኒነትን እና ግልጽነትን የሚያሳይ በመሆኑ ነው። እንዲሁም ኮሮጆዎቹ የሴሪያል የነምራ ቁጥር ሊሰጣቸው ይገባ ነበረ። ይህ እስካልሆነ ወረቀቶቹ ሊበታተኑ ስለሚችሉ ነው። ይህ ደግሞ በተለይ ቅሬታ ባስነሳባቸው አካባቢዎች የተጠያቂነትና ግልጽነትን ስለሚያደበዝዘው በምርጫ ሕግ መሰረት ሊፈጸም ይገባ ነበረ። ስለዚህ የአሰራሩ አይነት እምነት ሊያሳድር በሚችል መልኩ መሆን ነበረበት። እንዲሁም የአፍሪካ ሕብረት የምርጫ ታዛቢ ቡድን በመቀጠል የአፍሪካ ህብረት ታዛቢዎች ቡድን እንደተገነዘበው የሀገሪቱ ታዛቢዎች እምብዛም ንቁ ተሳትፎ ያላሳዩበትና በስርዓቱ ሂደቱን አላከናወኑም። እንዲሁም የተለጠፈው የመራጮች ቁጥር በአንዳንድ ስፍራ ከተመዘገቡት በላይ ሆኖ ታይቷል። ይህንን ደግሞ አንዳቸውም ወገን ቅሬታ አላነሱም። የምርጫ ቦርዱ የብሔራዊ ዜግነት ምዝገባ ሊይዝ ይገባል። ይህ ሲሆን በቀላሉ የመራጮችን ቁጥርና ለማጣራት ሂደቱን ቀላል ቢያደርገውም ነበረ። ጌታቸው ተድላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።